ከዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ውድ አድማጮቻችን በያላችሁበት የእግዚአብሔር ሰላም ይድረሳችሁ። ላለው ዛሬም ባለፈው የጀመርነውን የድነት ልምምድ የሚለውን የመጨረሻውን ሶስተኛ ክፍል እንመለከታለን። ከመጀመራችን በፊት እግዚአብሔር እንዲረዳንና በመካከላችን በመንፈስ ቅዱስ አማካኝነት እንዲገኝ ጸሎት እናድርግ። አባታችን እግዚአብሔር ፈጣሪያችን፣ ደግሞ በልጅ በኢየሱስ ክርስቶስ አዳኛችን፣ ይህንን ጊዜ እድል ስለ ሰጠህን እናመሰግናሃለን። አሁንም ሕያው የሆነውን ቃል እንድታስተምር አንተ በመጽሐፍ ቅዱስ ውስጥ ባለው ሐሳብ ያንንም በማወቅና በመረዳት እንድትባርገን እንጸለያለን። ስለ ሰማን እጅግ አድርገን ከፍ እናደርግሃለን። በኢየሱስ ክርስቶስ ስም አሜን። ባለፈው ስለ ፍጽምና ስለ ሶስተኛው የክርስቲያን ልምምድ እያየን ነበረ። ወደዚህ ፍጽምና እንድንጓዝ ነው። እንግዲህ ጽድቅና ቅድስና አስቀድሞ የሚመጣ እንደሆነ ተረድተናል። እንግዲህ በኤፌሶን ምዕራፍ 4:13 ላይ እግዚአብሔር ቃል ሲናገር በቤተ ክርስቲያን የተሰጠው መንፈስ ቅዱስ ምን እንደሆነ ያስተምረናል። ሙሉ ሰው ወደ መሆን ይላል የክርስቶስም ሙላቱ የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ እንደምናድግ መጽሐፍ ቅዱስ ያስተምራል። እንግዲህ ሙሉ ሰው መሆን አለ። እንግዲህ ሙሉ ሰው መሆን ማለት መጀመሪያ የጎደለ ነገር አለ ማለት ነው። ያልሞላ ነገር አለ ማለት ነው። ወደ ፍጽምና የሚመጣ ነገር አለ ማለት ነው። ሙላቱ ማን ነው ብለን ስናይ ኢየሱስ ክርስቶስ ነው። ከመንፈሳዊ ልጅነት ወደ መንፈሳዊ ጎልማሳነት ከዛም በኋላ ደግሞ እያሉ ወደ ሙላት መድረስ ለሚያድገው አማኝ የተዘጋጀ የእግዚአብሔር መንገድ እንደሆነ ነው። ይህም ከፈሳሽ ልክ ሕፃን እንደሚጋተው ወተት ከሱ ጀምሮ ጠንካራ ምግብንና ጠንካራ ጥትን ወደ መቆርጠምና ወደ ማደግ ክርስቲያኖ የሚጓዝበትን ሕይወት እንመለከታለን። ፊልጵሶስ 1 9 ላይ ለእግዚአብሔርም ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ይላል። ለክርስቶስ ቀን ተዘጋጅታችሁ ቅኖችና ያለ ነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን እጸልያለሁ ይላል። ከየትኛው ፊት ይልቅ? ከጸደቅንበት፣ ካመንበት፣ ከአሁን ህይወታችን ይልቅ እየበዛ እንዲሄድ መጽሐፍ ቅዱስ ሀሳቡ እንደሆነ እንረዳለን። ይህንን ሁሉ የሚያደርገው ግን መጽሐፍ ቅዱስ እኛ ሳንሆን እግዚአብሔር እንደሆነ አሁንም ይሄ በእምነት የሚሆን ነገር እንደሆነ እናለ ፊልጵዎስ 2 12 ላይ ምን ይላል? በፍርሃትና በመንቀጥቀጥ የራሳችሁን መዳን ወይም መዳናችሁን ፈጽሙ ይላል። እንግዲህ ይሄ በጣም አስፈሪ መስሎ ሊታይ ይችላል። ግን እዛው ቁጥር 13 ላይ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና የሚለውን ስናይ ደግሞ እግዚአብሔር ይህንን እንደሚያደርግ ከእሱ ጋር ግን መተባበር እንደሚገባን በእምነት የሚለውን መታዘዝ የሚያስፈልገን እንደሆነ እንረዳለን። እንግዲህ በዚህ የፍጽምና ጉዞ ላይ መጽሐፍ ቅዱስ የሚያስጠንቅቀን ነገር አለ። ዕብራውያን አሥራ ስድስት ላይ ምን ይናገራል? የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና፣ የሚያስፈራ ግን የፍርድ መጠበቅ፣ ተቃዋሚዎችንም ሊበላ ያለው የእሳት ብርታት አለ በማለት ማስጠንቀቂያን ይሰጠናል። ይሄ ምንድን ነው? ካመንን በኋላ የእውነት እውቀትን ካወቅን በኋላ ለድህነት የሚያስፈልገው ነገር እንደሆነ የሚያስፈልገው ነገር ምን እንደሆነ ከተገለጠ በኋላ ወደን ይህንን ሁሉ እውነት ወደ ጎን አድርገን ይህንን እውቀት ንቀን ኃጢአት ብናደርግ ነው ቅድም በቃሉ የተጻፈው ነገር የሚሆነው። የኃጢአት ይቅርታና ስርየት ከዚህ በኋላ እንደሌለ ይናገራል። ይሄ እንግዲህ መንፈስ ቅዱስን መክፋት፣ ለንስሐ ልብን አለመስጠት፣ መጽሐፍ ቅዱስ እንደሚለው መንፈስ ቅዱስን መሳደብ እንደሆነ ነው። ይህ የመንፈስ ቅዱስን ተማጽኖ ወቀሳ ዕለት ዕለት የሚናገረውን የእግዚአብሔርን ድምፅ ለልባችን የሚመጣውን ተግሳጽና ግሳጼ ወደ ጎን የማድረግ መጨረሻ ውጤቱ በእግዚአብሔር ፍርድ በእሳት ብርታት መጥፋት እንደሆነ ይናገራል። እንግዲህ በዚህ በፍጽምና ህይወት ውስጥ ቅድስና ምን ሚና አለው? ለሚለው የእግዚአብሔር ቃል ሲናገር ተስፋ እያደረግን አንድ ቀን እግዚአብሔር ይህንን ሁሉ ወደ ፍጻሜ የሚያመጣበት ቀን እንዳለ በእምነት እንደገና የምንመላለስበት እግዚአብሔር ለማዳን እኛን ሁሌ እንደሚጠብቀን በእሱ ላይ የምንተማመንበት ህይወት እንደሆነ ያስረዳናል። ምክንያቱም ቆላስያስ አንድ ሃያ ሰባት ላይ ክርስቶስ በእናንተ ውስጥ ቢኖር ይላል። ክርስቶስ በእናንተ ውስጥ ቢኖር ያም ደግሞ የክብር ተስፋ እንደሆነ ክርስቶስን ያስቀምጣል። እንግዲህ አሁንም ክርስቶስ በእኛ ውስጥ ቢኖር ነው ይህንን ልንሰራ የምንችለው ይህ በእኛ ውስጥ ሊሆን የሚችለው ማለት ነው። ስለዚህ ወደዚህ ፍጽምና አስቀድሞ ኢየሱስ ክርስቶስ በጽድቁ አማካኝነት እንደጠራንና በቅድስና ሕይወትን በመመላለስ ወደዛ ጉዞ እንደሚያደርግ አማኙ መጽሐፍ ቅዱስ ያስተምራል። በሐዋርያ ሥራ ምዕራፍ 3 ቁጥር 21 ላይ ሐዋርያው የሚናገረው ምንድን ነው? ነገር ሁሉ የሚታደስበት ዘመን ያም ደግሞ የክርስቶስ ዳግም ምጽአት እንደሆነ ይናገራል። በሮሜ 8:21 ላይ ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። እንግዲህ ወደዛ መክበር፣ ወደዛ ፍጽምና እንዲደርስ ነው የተሰጠው ለሰብአዊ ፍጥር ተስፋ የሚያስተምረው ይሄ በዳግም ምጽአቱ የሚፈጸመው ወቅት የሚፈጸመው የድነት የመጨረሻው ምዕራፍ እንደሆነ እናለን። ጳውሎስን ስንመለከተው አሁን ድነታችን ከክርስቶስ የመጀመሪያ ምጻት ጋር ተገናኝቷል፣ ታሪካዊ በሆነው ነገር ግን እውነት በሆነው መስቀል ትንሣኤና በክርስቶስ ሰማያዊ አገልግሎት ጽድቃችንና ቅድሳችን ለአንዴና ለመጨረሻ ጊዜ የእኛ ሆኗል። የወደፊት ድነታችን የአካሎቻችን መክበር ወይም መለወጥ ጳውሎስ ከዳግም ምጻቱ ጋር ያገናኘዋል ምክንያቱም እንደምንለወጥ ኢየሱስ ክርስቶስ በመልአክ አለቃ ድምፅ ሲመጣ በቅጽበት አይን እንደምንለወጥ ይህ የሚሞተው የማይሞተው ይህ የሚበሰብሰው የማይበሰብሰውን እንደሚለብስ ያኔ ሞት ድል እንደሚደረግና በዘላለም ህይወት እንደሚዋጥ መጽሐፍ ቅዱስ ይህንን ደስ የሚያሰኝ ክቡር የሆነውን ተስፋ ይናገራል እንግዲህ በሐዋርያው ጳውሎስ ጽሑፍ ውስጥ የምናገኘው ምንድን ነው? በፊልጵሶስ 3 12 ላይ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ ይላል። እንግዲህ ጳውሎስ ይህንን በሚጽፍበት ጊዜ ፍጹምና ሙሉ በሙሉ ወደ እኔ መጥቷል በማለት አይናገርም። ይህንን አሁን እንደሆነልኝ እኔ አልቆጥርም፣ አላስብም። ምክንያቱም አስቀድሞ ስለ ጽድቅ፣ ስለ ቅድስና በተለያዩ መልእክቶቹና ደብዳቤዎቹ ጳውሎስ አስተምሯል። ነገር ግን ስለ ፍጽምና ሲናገር ይሄ አይደለም። ከዚህ ደግሞ ምን አለ? የመጨረሻ የድነት ምዕራፍ አለ። የመጨረሻ ጥግ አለ። ጫፍ አለ። ያ ፍጽምና ነው። በመንፈስ፣ በአእምሮ፣ በአካል ሰው እግዚአብሔር ወደ አቀደለት ዓላማ የሚደርስበት በዳግም ምጽአቱ ወቅት የሚሆነው ነገር አለ። ከዛ በኋላ ምንድን ነው ያለው? ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። አሁን ጳውሎስ የሚቆጥረው ነገር ምንድነው? ገና እንዳልያዘው ነው። ወደፊት ግን አንድ ቀን እንደሚይዘው ነው። ነገር ግን አንድ ነገር አደርጋለዋል። አሁን ጳውሎስ በድነት መንገድ ውስጥ በዚህ በድነት ልምምድ ውስጥ የሚያደርገው ነገር አለ። አያቸው ወገኖቼ፣ ተሳትፎ አለው። መታዘዝ አለ። ለእግዚአብሔር አናማ እሺ ብሎ ከሐሳቡ ጋር መስማማት አለ እንጂ አንዴ ድኛለሁ፣ ከዚህ በኋላ በቃ አልጠፋም የፈለግኩትን ነገር እያደረግኩ እንደፈለግኩት እኖራለሁ። አንደኛው በዚህ ሲለኝ በዚህ ሄዳለሁ፣ በዚህ ፍልስፍና ምናለው ድነት እንዲና እንዲህ ነው በማለት ከመጽሐፍ ቅዱስ ውጭ የሆኑ ነገር እየጨመረ መሄድ ሳይሆን አንድ ነገር አደርጋለሁ አለ ያም እንደ እግዚአብሔር የሆነውን ሀሳብ ማድረግ ነው። ቀጥሎ ምን ይላል? በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ ይላል። እንግዲህ የእግዚአብሔር የመጥራት ዋጋ ምንድን ነው? አስቀድሞ በልጁ በኢየሱስ ክርስቶስ ዓለምን ሁሉ ጠራ። ከዛ በኋላ ግን ያልተያዘ ያልተደረሰበት፣ ያልታየ የእግዚአብሔር የመጥራት ዋጋ እንዳለ ነው። ጽድቅ በሱ እንደሆነ፣ ቅድስና በሱ እንደሆነ፣ ፍጽምና በሱ እንደሆነ እንመለከታለን። እንግዲህ ቅድስና የህይወት ዘመን ሂደት ነው። አሁን ቅድስና የሚያመላክተን ነገር ምንድን ነው? የእኛ የሆነው በክርስቶስ ብቻ የሆነ በእምነት ብቻ የሆነ እንደሆነ ነው። ምክንያቱም ቅድስና ከእኛ የሆነ ሳይሆን የእኛ የሆነ ከክርስቶስ ኢየሱስ በእምነት የሚገኝ ነው። ነገር ግን መጨረሻ አለው። ይህም ደግሞ ምንድን ነው? ሁሉን አቀፍ የሆነው ወደ እግዚአብሔር አምሳል የሚለወጠው ማንነታችን ነው። ይህ የሚሆነው ደግሞ በክርስቶስ ዳግም ምጽአት ነው። እንግዲህ እዚህ ጋር በደንብ ልናሰምርበት የሚገባው ምንድን ነው? በዋናነት በዛ ሰዓት የሚቀየረው አካላችን ነው። ይሄ ሟች የሆነው ሥጋችን ነው። ባህሪያችን ግን በእግዚአብሔር የቅድስና መርህ አማካኝነት እለት እለት እየተለወጠ እያደገ ለሰማይ ገጣሚ የሆነው ባህሪ ለሰማይ የሚያስፈልገው የመንፈስ ቅዱስ ፍሬ ሙሉ በሙሉ ሲያፈራ፣ ሙሉ በሙሉ ወደዛ ሙላት ስንደርስ እንደሆነ እንመለከታለን። እንግዲህ ይህንን ስናደርግ ነው እስከ ዳግም ምጽአቱ ድረስ ትልቅ ጥንቃቄ ማድረግ እንዳለብን መጽሐፍ ቅዱስ የሚናገረን ምክንያቱም ሐዋርያው ጳውሎስ ሲናገር በአንደኛ ቆሮንቶስ አስር አስራ ሁለት ላይ ስለዚህ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። አሁን የእስራኤልን ታሪክ ስንመለከት እግዚአብሔር ከግብጽ ካወጣ በኋላ ይህ ህዝብ በመታዘዝና ከእሱ ጋር በመስማማት እየሄደ ያለ ይመስል ነበረ። በኋላ ግን ያልዳኑት እንደ በዙ ከዳኑት ይልቅ ብዙዎች በምድረበዳ ካለመታዘዝና የእግዚአብሔር ቃል በውስጣቸው በእምነት ካለመዋህዶ የተነሳ እንደ ጠፉ እንረዳለን። ዳዊትን ስናየው እንደ ልብ የተባለው ዳዊት ከራስ ስጋ ጋር በሚያደርገው ጦርነት ላይ ውድቀትን እንዳየ የሰውን ህይወት እንዳጠፋና ምንዝርን እንደፈጸመ እንረዳለን። እንግዲህ የሰለሞን ታሪክም ስንመለከት የዳዊት ልጅ የተባለው የእግዚአብሔርን መቅደስ የሰራው የእግዚአብሔር መገኘትም በመቅደስ ውስጥ የተገለጠበት ይህ ታላቅ የሆነ ክስተት ተዘግቦ የምናገኘው በመጽሐፍ ቅዱስ ሆኖ ሳለ ነገር ግን ሰለሞን ከአዛብ ፍቅር ከአዛብ ሴቶች ፍቅር መነደፍ የተነሳ በዛ እግዚአብሔር በሚመለክበት መቅደስ ውስጥ የጣዖትን አምልኮ እንዳስተዋወቀና በኋላም በኃጢአት ውስጥ እንደወደቀ እንረዳለን። ስለዚህ ለዚህ ነው በዚህ ወደ ፍጽምና በምናደርገው ጉዞ ውስጥ ሁሌ ባለ ጋራ ጠላት ወይም ተቃራኒ የሆነ አሉታዊ የሆነ ተጽዕኖን በመፍጠር ከታሰበው ዓላማ እንዳንደርስ ከፍጽምና እንድንወድቅ የሚጎትተን ኃይል እንዳለ መዘንጋት እንደሌለብን ጴጥሮስ በአንድ ጊዜ ክርስቶስ ኢየሱስን ሁሉን ጥለን ተከተልን ምን እናገኝ እንሆን ይሆን ብሎ የጠየቀው፣ በኋላ ግን ኢየሱስ ክርስቶስን እንደ ጣልና እንደ ካደ እንደውም እንደማያውቀው እንደ ተናገረና መርገምም እንደ ጀመረ መጽሐፍ ቅዱስ ያስተምራል። እንግዲህ መጽሐፍ ቅዱስ የሐዋርያትን፣ የነቢያትን፣ የነገሥታትን፣ የእግዚአብሔር ሰዎችን መውደቅና መነሳት እንደገና በእግዚአብሔር መንፈስ በምሕረት መጎብኘትንም ያካተተ አስደናቂ መጽሐፍ እንደሆነ እናያለን። እንግዲህ እነዚህ ለህይወታችን ከባድ ማስጠንቀቂያዎች ናቸው። ህይወት እስካለ ድረስ እስትንፋሳችን እስካለ ድረስ ፍቅራችንና ስሜታችንን በጽኑ ዓላማ ወይም አጽንተን መጠበቅ እንዳለብን ያሳስበናል። የውስጥ ብልሽት አለ፣ ውጫዊ ፈተናዎች አሉ። የእግዚአብሔርን ዓላማ ለመፈጸም ስራውንም ለመስራት ወደፊት ባለን ቁጥር ወደፊት በተንቀሳቀሰን ቁጥር ፈተና ከአቅም በላይ በሆነ መልኩ በነፍስ ላይ ለማምጣት ሰይጣን ሁሌ እንደሚያቅድ መዘንጋት የለብንም። ምክንያቱም የሰይጣን ትልቁ እቅድ ወደ ፍጽምናው በየቀኑ በሚሆነው በቅድስና አስቀድመንም በጸደቅንበት ህይወት ጸንተን ከዳግም ምጽአቱ ሀሳብ ጋር እንዳንስማማ መስራት ነው። ለዚህ ነው ብልሃቶችን፣ ዘዴዎችን፣ ወጥመዶችን ዘወትር የሚጠምደው። ከክርስቶስ ጋር በእግዚአብሔር የተሰወረ ህይወት ያስፈልገናል። እንዲህ አይነት ህይወት በመኖር በእግዚአብሔር ላይ ፍጹም በመደገፍ ልክ ክርስቶስ በአባቱ ላይ እንደተደገፈ፣ ሳቋርጥ እንደ ጸለየ፣ እንደ ጾመ፣ ራሱን በየቀኑ ለአምላክ እንዳስገዛ የመኖርን ህይወት መለማመድ አለብን። ለአንድ አፍታ እንኳን ከአደጋ ነፃ እንዳልሆንን ማሰብ አለብን። ሁሌ ይሄ አደጋ የሚባለው ወይም ሪስክ የሚባለው በዙሪያችን ምንድ ነው? ሴጣንን የሚገልጸው በዙሪያችን እንደሚያገሳ አንበሳ ይዞራል። ምን ፈልጎ? የሚውጠውን ፈልጎ። ስለዚህ በሴጣን የመዋጥ አደጋ እንዳለ ልንረዳ እንደሚገባ መጽሐፍ ቅዱስ ያስተምራናል። እንግዲህ የእኛ የመጨረሻው ዳግም የመወለድ ወይም የመፈጠር ለውጥ የሚፈጸመው አለመበስበስና አለመሞት የእኛ በሚሆንበት ጊዜ ነው። ሙሉ በሙሉ የእኛ ሲሆን ነው። መንፈስ ቅዱስ የመጀመሪያውን እግዚአብሔር ለሰው ያለውን ሐሳብ ፍጥረትን ሙሉ በሙሉ ወደኛ እስኪመልስ ድረስ ይሄ ጦርነት አለ። እግዚአብሔር አስቀድሞ ከአዳምና ከሔዋን ጋር ፊት ለፊት ይገናኝ ነበር። ይሄ ሳይሆን በኋላ ግን ወጥተው ከእግዚአብሔር ርቀው፣ በተለይ ከአዳምና ከሔዋን በኋላ የመጣው ትውልድ እስከ ዛሬ ድረስ እየተሸጋገረ ዘመንን የደረሰው ትውልድ ደግሞ እጅግ ከእግዚአብሔር ርቆ ያለበት ሁኔታ ቢሆንም በኢየሱስ ክርስቶስ አማካኝነት ግን ወደ እግዚአብሔር መቅረብ፣ መጽደቅ፣ መቀደስና መክበር ወይም የፍጽምና ሕይወት ውስጥ መምጣት እንደሚቻል ነው። ስለዚህ ሄዶ ሄዶ እግዚአብሔርን ፊት ለፊት የማየት ብቃት ላይ ፊት ለፊት እርሱን የማናገር ለተወሰነ ጊዜ ሳይሆን ለዘላለም ከእርሱ ጋር የመኖርን ኃይል የሚሰጠው ይህ የኢየሱስ ክርስቶስ አስቀድሞ በመስቀል ላይ የተፈጸመውና በየቀኑ ደግሞ የሚለውጠን ኃይል እንደሆነ እንረዳለን። እንግዲህ ይህንን የድነት ልምምድ ክፍል ሶስትን ስንመለከት ሳለ ወደ መጨረሻው ስንመጣ የምናየው ሀሳብ ምንድን ነው? በእግዚአብሔር ዘንድ ለዚህ ሁሉ ተቀባይነትን የምናገኘው መሠረቱ ክርስቶስ እንደሆነ መርሳት የለብንም። ክርስቶስን የመምሰል ሕይወትም ሆነ ስህተት የለሽ የሆነ ባህሪን መጎናጸፍ እጅግ የሚያስደንቅ ቢሆንም መሠረቱ ክርስቶስ ነው። አሁንም የሚያድን ጽድቅ የሚመጣው ከአንዱ ጻድቅ ከሆነው ሰውም አምላክም ከሆነው ከኢየሱስ ነው። ለእኛ የሚሰጠን ደግሞ በምን አማካኝነት ነው? በመንፈስ ቅዱስ አማካኝነት ነው። ለክርስቶስ የጽድቅ ስጦታ ምንም አስተዋጽኦ አናደርግም። ምንም እኛ የምናደርገው ነገር አንድ ነገር ብቻ ነው፣ ይህንን መቀበል ነው። እንዴት? በእምነት ከክርስቶስ በቀር መጽሐፍ ቅዱስ ጻድቅ የለም ይላል። በእርሱ ግን ሁሉም መጽደቅ እንደሚችል ይናገራል። ከክርስቶስ ውጭ የሆነ ሰባዊ ጽድቅ የመርገም ጨርቅ ነው። ኢሳይያስ 64 ቁጥር 6፣ ዳንኤል 97፣ 1ኛ ቆሮንቶስ 1 3 መመልከት እንችላለን። እንግዲህ በክርስቶስ አማካኝነት እኛን የሚያድነው የሚያጸድቀው፣ እና ፍጹምም የሚያደርገው የእግዚአብሔር ፍቅር እንደሆነ መረዳት አለብን። ለዚህ ደግሞ እኛ ለፍቅሩ ምላሽ የምናደርገው ነገር በእምነት መታዘዝ እንደሆነ እናለን። እንግዲህ ይህንን ሁሉ የሚፈጽመው ወደ እኛ የሚያመጣው እውን የሚያደርገው መንፈስ ቅዱስ እንደሆነ፣ ያም ኢየሱስ ክርስቶስን የክብር ተስፋ በእኛ ውስጥ የሚያስቀምጠው የእሱ ወኪል እንደሆነ እንረዳለን። የክርስቲያን ሕይወት ከዚህ የተነሳ በየዕለቱ በየሰዓቱ የተመሠረተው በሚያጸድቀው በክርስቶስ ጽድቅ ላይ፣ በሚቀድሰው በሱ ላይ፣ እንደገናም ፍጹም በሚያደርገው በሱ ላይ እንደሆነ እንረዳለን። እንግዲህ እነዚህ ነገሮች የተከፋፈሉ እንደሆኑም ማሰብ የለብንም። እግዚአብሔር የሚፈጽመው ነገር ግን ከሰው አእምሮ በላይ የሆነው የድነት እቅድ ነው። ክርስቶስ ወደ ተለያዩ ክፍሎች ወይም የተለያየ ክፍል ነው ብለን መከፋፈል እንደማንችል ሁሉ እርሱ ደግሞ ለእኛ የሚያደርገው ነገር እንዲሁ የተለያየ ወይም የተከፋፈለ ነገር እንዳልሆነ ማሰብ ያስፈልገናል። ጽድቅና ቅድስና መለያየት የማይችሉ ናቸው። የክርስቶስ አገልግሎት መታየት ያለበት በአጠቃላይነቱ ነው። ይህ ስለ እነዚህ ሁለት ቃሎች በተለይ በጽድቅና በቅድስና መካከል ያለውን ረቂቅ ነጥብ ለመረዳት የተቀመጠ ከመጽሐፍ ቅዱስ ያለ ሀሳብ ነው። እንግዲህ የእግዚአብሔር ቃል በእግዚአብሔር መንፈስ አማካኝነት ከገለጠው የበለጠ ነገር መረዳት አንችልም። ያንን እንድንረዳ ሁሌ ልንጸልይ ያስፈልጋል። ፀሐይ ብርሃንን ትሰጣለች፣ ፀሐይ ሙቀትም አላት። ግን ፀሐይ ብርሃን፣ ፀሐይ ሙቀት ተብላ የተነጣጠለች አለችም። ስለዚህ ኢየሱስ ክርስቶስ የጽድቅ ፀሐይ እግዚአብሔር ለምትፈሩ ይወጣላችኋል ይላል በሚልኪያስ ምዕራፍ አራት ላይ ይሄ የጽድቅ ፀሐይ ኢየሱስ ክርስቶስ ብርሃንም የሚሰጥ ነው ሙቀትም የሚሰጥ ነው። ጽድቅን የሚሰጥ፣ ቅድስናን የሚሰጥ፣ ፍጽምናን የሚሰጥ ነው። የሚከፋፈል ግን እሱ አይደለም። ልክ በተፈጥሮ የእግዚአብሔርን የድነት ስራ እንደምንረዳው ሁለቱ ሊነጣጠሉ የማይችሉ ነገሮች እንደሆኑ እንረዳለን። እንግዲህ እኛ በእርሱ ሆነን ሙሉ በሙሉ ወደ እግዚአብሔር ሙላት ፍጽምና እንድንደርስ ይህ አስደናቂ የሆነው ጥሪ በፊታችን አለ። እንግዲህ ለዚህ ጥሪ ሁሌ ምላሽ እንድንሰጥ እግዚአብሔር ይርዳን። ይህንን የድነት ልምምድ የሚለውን በሰፊ ያየነውን ምዕራፍ አስርን እንጨርሳለን። እግዚአብሔር ሁላችንንም ይባርክ። አጭር ጸሎት በማድረግ ወደ መጨረሻው ወደ መቋጫው እንመጣለን። አባታችን እግዚአብሔር እናመሰግንሃለን፣ ስላስተማርከን። አሁንም ደግሞ በሕይወታችን በልባችን ያጠናውን ሁሉ እንድታትም፣ ያጠናነውን ሁሉ እንድታትም እንጸልያለን ዘወትር በአንተ በኢየሱስ ክርስቶስ በጽድቅ በቅድስና ወደ ፍጽምና የምንሄድበትን ድል አድራጊና ሁሌ ድልን እየተቀናጀ ከክብር ወደ ክብር የሚለወጠውን ህይወት እንድትሰጠን እንድታጎናጽፈን ፍቃድ ይሁን። ወገኖችን በያሉበት ባርካቸው ሀሳብና ፍቃድ በኛ ይፈጸም። በልጅ በጌታ በኢየሱስ ጣፋጭ ዜማ እዘምር አለው፣ በጸጋ ድኛለ። ችግር መከራ ሁሉ ያበቃው በጸጋው። Thank <Tus, yapa Trek> <tus>, <Trek" tus, yapa figurenies> Tor tor

perfect